ሐኪም የፌስቡክ ገጽ ላለፉት ሶስት ዓመታት በማህበራዊ ድረ ገጽ ላይ ሕክምና ተኮር የሆኑ ሀሳቦችን እያነሳ ቆይቷል። የፌስቡክ ገጹ መስራች ዶክተር አብርሃም አርአያ ይህን ገጽ ለመክፈት ያነሳሳው ነገር ያነሳሳው ነገር የሕክምና ባለሙያዎች በመገናኛ ብዙኃንና በሕብረተሰቡ ዘንድ ገንዘብን ብቻ እንደሚሹ የሕክምና ስህተትን ደጋግመው እንደሚሰሩ ተደርጎ የሚታሰበውን እውነታውን ያላገናዘበ አሉታዊ ስም ለመቀየር ለመቀየርና ህብረተሰቡ ያለውን ሁኔታ አገናዝቦ እንዲወስን በማሰብ የተፈጠረ ገጽ ነው ይላል። ብዙ ጊዜ ሚዲያ ላይ ህክምና ከተመሳ ሁለት ሶስት ነገር ነው የሚመስለው። አይደለም አብዛኛው ሆ እንደዚህ አይነት ተሳሳቱ ነው እንደዛ ነው የሚባለው ነው እነዚያም ግን በደንብ ስ- ማስረዳት ስጭም ሳይንሱን ከጀርባ ይዘሹ ለማስረዳት የሚከሰትበት ምክንያት ሴታዊ ኢንቨስቲጌሽን መከፈል እንዳለበት በዛ ስታክሮችን እውነታው ሲወጣ የሚያውቀው ምክንያቱም መመለስ የሚችላችሁ መልሶች ሶስት ሁለት ወይም ሶስት መልሶች ነበሩ ግን እነሱ በደንብ ስታስረጁ ምን ይሄ ቀን ተቀን ውሏቸው ነው ማለት አንድ ሰው ታካሚ ያጋመት አንድ ይህን ምርመራ አካሄዱ ብዬ ያ ምርመራ የሆስፒታል ሆስፒታል እንደሌለ ስለማቅ ግል ቦታ እንደሚሄድ እያወቅ ምን ያህል ገንዘብ ሊያወጡ እንደሚችሉ እያወቅ እያመምን ይህን የሚል ከሆነ ታካሚዎችን እወጣቸው ማለት ነው። ስለዚህ ሁሉም ለታካሚያችን ነው የምንቆመው የተሻለ ሕክምና የተሻለ ነገር እንዲያገኝበት ነው እና ያንን ሲያውቁ ዲፌንስ መሆኑ ከተሆነ ለከለኛ ነው ምጭ ለኛ ነው የሚከራከሩት የሚል አይነት አቋም መያዝ ተጀምረው ብዬ ዶክተር አብርሃም ከፍተኛ የሆነ የጤና ስርዓት ችግርና የሕክምና ባለሙያ ጥረት ባለበት ሀገር ላይ ባለሙያዎች ስራ አጥ ሆኖ መቀመጣቸውን በማንሳት እነዚህን ነገሮችና በሕክምና ውስጥ ያሉትን ክፍተቶች መሞገት የገጹ አላማ ነው ይላል። የህክምና ባለሙያ የስራ ህትነት አለ። ሐኪም ተመርቁ ሐኪም እጥረት ባለበት ሀገር ቤታቸው ቁጭ በጋኔት ሁኔታን ከፈጡ ነበር እና እንደዚህ አይነት ነገሮች ትክክል አይደለም ብለን እናምናለን። አድሬስ መደረግ አለባቸው። አድሬስ መደረግ ብቻን ሳይሆን ቻሌንጅ መደረግ አለባቸው። አተቀቢያን ግን ብለን መንቀሳቀስ የለብንም ብለን ነው ጎረቤቶቻችን የተቀየሩ አለም የተቀየሩች የሚሩ ሎ ተንፋቀቅ የሚሄድበት ምን ምክንያት የለም። ዶክተር አብርሃም አርአያ ሀኪም የተሰኘው የፌስቡክ ገጽ አገልግሎቶችንም እንደዚህ ያስረዳል። በሁለት ከፍለን ማየት እንችላለን። አዌርነስ ክሪኤሽን አለ ማለት ማህበረሰቡ ሊረዳው ይገባዋል ብለንናናቸው ነገሮች አሉ። ስለ ሕክምና ስርአቱም፣ ስለ ጤና ባለሙያዎቹም ሁኔታ፣ ስለ ሀገሪቱም ከሌላ ሀገራት አንጻር ስላለንበት ሁኔታ ማደረጃ መረዳት አለበት ስ ስለ ስለ ህክምና ስለ ለዘርፈ ብዙ ነገር እንሞክራለ። ሰው ማወቅ አለበት። ለምንድን ነው ሆስፒታል ሄዶ መድኃኒት ሆስፒታል ሄዶ ይህን ነገር የለም ተብሎ ሌላ ብዙ ጊዜ የሚመስለው የሀኪሙ ችግር ይመስለዋል። ብዙ ጊዜ ግን ችግሩ ተቀጥሮ የሚሰራ ሰው ነው። ጥያቄዎች ሲነሱ በደንብ አድሬስ ለማድረግ እንሞክራለን። ለምን ስር መሰረቱ ችግር የት ጋ ነው የት ጋ ነው ማስተካከል የሚቻለው ነው የሚለው ማለት ነው። በሌላ በኩል ደግሞ በርካታ ዓይነት ጥያቄዎች አሉ። የህክምና ባለሙያዎች ብዙ ጊዜ እንደ አክቲቭ ወርክፎርስ አይቆጠርም በኛ ስርዓት አንፃር ነው። አትራፊ የሆነ ሙያ አይደለም ተብሎ ነው የሚታሰበው። ስለዚህ በቂ በጀት አይመገብለትም። ሆስፒታሎች ውስጥ ከፊ ደግሞ አለ። አብዛኛው ቦታ ላይ ባዶ ነው። ብዙ ህንፃ ብቻ ነው ከምንሞክር አንድ ቦታ ላይ ጥንከር ብለን መናገር ብንሞክር በደንብ ለውጥ ይኖረዋል። ዶክተር አብርሃም የዛሬ ሶስት ዓመት ተማሪ በነበረበት ወቅት የከፈተው ይሄ ገጽ ከፖለቲካና ከብሔር እንዲሁም ግብረ ገብነት ከጎደላቸው ውይይቶች እና አስተያየቶች በሙሉ የታቀበ እንደሆነም አስታውቋል። ለአሜሪካ ድምፅ ኤደን ገረመው ከዋሽንግተን ዲሲ።